የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻናል 57 ዲግሪስ ዌስት ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ሰኞ ህዳር 13 2014 ዓ ም ስርጭታችን ጀመረ። ጤና ይስጥልኝ የተከበራችሁ የራዲዮ አድማጮቻችን፣ እንዲሁም በራዲዮ በቴሌቪዥን ተመልካቾቻችን፣ የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። በሰሜንና በደቡብ ወሎ ሰው በመድኃኒትና በምግብ እጥረት ምክንያት እየሞተ ነው ሲሉ ተፈናቅለው ባህር ዳር የገቡ ሰዎች ለአሜሪካ ድምፅ ተናግረዋል። አብዛኛው ሰው ተሰዶ ወደዚህ ሲመጣ ለቤተሰቦቹ በተለይ ተከታታይ መድኃኒት ለመውሰድ ነው የመጣ እና ከፍተኛ ችግር ነው ያለው። በርካታ ሰዎች ሞተዋል። እኔም አውቃቸው በራሱ ከአስር በላይ ሞተዋል፣ በመድኃኒት እጥረት ምክንያት ይሞተዋሉ። አሁንም ግን አሉ ሌሎች ነው። ይህ ምናልባትም እኔ ባይን ያየኋቸው ሀዘንተኛ ሰዎችን በጠየኩት መንገድ ነው። ተፈናቃዮቹ ከሰጡት ቃል የተቀነጫጨበ ነው የሰማችሁት። በምሽቱ አብይ ርዕስ ዝርዝር ያለ ዘገባ ይዘናል። የትውልደ ኢትዮጵያና የትውልደ ኤርትራ ሰልፈኞች በ27 የዓለም ከተሞች፣ በሱዳን የሲቪል መራሄ መንግሥት መመለስ፣ መፈናቀልና የጤና ቀውስ፣ የአእምሮ ጤና ቀውስ፣ እንዲሁም የስፖርት ዘገባዎችን በዚህ ምሽት ይዘናል። አብራችሁን ቆዩ። ስርጭቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ ላይቭ በቀጥታ መከታተል ትችላላችሁ። ፕሮዲውሰሯ ብርሃን ኃይሉ ነች። የምሽቱ ስርጭት ዋና አዘጋጅ ጽዮን ግርማ አብረውን ያመሻሉ። አብራችሁን ቆዩ። አሁን የሰዓቱን የዓለም ዜና ንስማ። ጤና ይስጥልኝ። እንደምናመሻችሁ አድማጮች፣ የምሽቱን የዓለም ዜና የማሰማችሁ ቆንጂት ታዬ ነኝ። ኢትዮጵያ ውስጥ ባለው ጦርነት ዩናይትድ ስቴትስ ያለ አግባብ ጣልቃ ገብታለች፣ ወገናዊ አቋም ይዛለች በሚል ውግዘት ያሰሙና ዓለም አቀፍ መገናኛ ብዙሃን በኢትዮጵያ ጉዳይ የሐሰት ያሉትን ዜና ከማሰራጨት እንዲቆጠቡ የጠየቁ ትውልደ ኢትዮጵያና ትውልደ ኤርትራ ሰልፈኞች በ27 የዓለም ከተሞች ውስጥ ትናንት አደባባይ ውለዋል። ቅሬታዎቹንና ክሶቹን የዩናይትድ ስቴትስ ባለስልጣናት ቀደም ሲል በተለያዩ አጋጣሚዎች አስተባብለዋል። ሱዳን የተካሄደው የመንግስት ግልበጣ የቀሰቀሰውን፣ ለሳምንታት የዘለቀ አለመረጋጋት ተከትሎ ጠቅላይ ሚኒስትር አብደላ ሐምዶክ ከጦር ሰራዊቱ ጋር ባደረጉት ድርድር ወደ ኃላፊነት መንበራቸው ተመልሰዋል። የመንግስት ግልበጣውን ያካሄደው የወታደሩ ክፍል ምንም እንኳን ሁሉንም የፖለቲካ እስረኞች ለመፍታት ቃል የገባ ቢሆንም በዚያች ሀገር ዲሞክራሲ እንዲሰፍን እናደርጋለን ያሉ ተቃዋሚዎች በበኩላቸው በተቃውሞ ሰልፎቻቸው ለመቀጠል ዝተዋል። መሐመድ ዩሱፍ ከናይሮቢ ያጠናገረውን አጭር ዘገባ አሉላ ከበደ ያቀርበዋል። ጠቅላይ ሚኒስትር አብደላ ሐምዶክ በአገሪቱ የተጀመረውን የፖለቲካ ሽግግር ለመቀጠል ወደ ስልጣን ተመልሰዋል። ጦር ሰራዊቱ መንግስታቸውን ገልብጦ አንዳንድ የፖለቲካ መሪዎችን እስር ላይ ከዋለበት ካለፈው ጥቅምት 15/2014 ዓ.ም አንስቶ በቁም እስር ላይ ነበሩ። ሱላይማ አል ካሊፋ በሱዳን የሰብአዊ መብቶች ተሟጋች ናቸው። አሁን የተደረሰው ስምምነት ባለው ሁኔታ ላይ በተጨባጭ እያመጣው ለውጥ የለም ባይ ናቸው ስ ያልጠበቅነው ነገር ነው። አስገራሚና አስደንጋጭም ነበር። ከፍተኛ ጫና ሳይኖር አይቀርም ብለን እንሰጋለን። አምዶክ ብርቱ ጫና ውስጥ እንዳሉ ነው የሚሰማን። ምክንያቱም የተከሰቱትን ተደራራቢ ሁነቶች ላየ ጨርሶ ስሜት የማይሰጥ ነገር ነው። በህዝቡ ላይ የሚፈጸመው የመብት ረገጣ አሁንም እንደቀጠለ ነው። ከጥቅምት 15 አንስቶም መንግስት የለንም ነበር ያሉት። አፍቃሪ ዲሞክራሲ የሱዳን ሐኪሞች ቡድን እንዳስታወቀው ትላንት እሁድ በኦምዱርማን ከተማ አንድ ታዳጊ በጥይት ተመቶ ተገድሏል። የሱዳን ዶክተሮች ማዕከላዊ ኮሚቴ በበኩሉ እንዳመለከተው ደግሞ በፈንቅለ መንግሥቱ ከተደረገበት ያለፈው ወር አንስቶ እስካሁን የተገደሉት ሰዎች ቁጥር አርባ አንድ ደርሷል። ጆናስ ሆነር በዓለም አቀፉ የቀውሶ ተከታታይ ድርጅት የሱዳን ጉዳዮች ከፍተኛ ትንታኝ ናቸው። ትላንት ካርቱም ላይ የተደረሰውን የፖለቲካ ስምምነት ተከትሎ ጠቅላይ ሚኒስትሩ ከዚህ ቀደም ከነበራቸው ያነሰ ስልጣን ነው የሚኖራቸው፣ ይላሉ። ሐምዶክ፣ በአንዳች አስገዳጅ ጫና ስር ሆነው ወደ ስልጣናቸው የተመለሱ ይመስላል። አሁን በጥቅምት አስራ አምስቱ የመፈንቅለ መንግስት ፈጻሚዎች በጦር ሰራዊቱ አባላት ጠንካራ ቁጥጥር ስር የዋለ ከሚመስለው ሂደት ውጪ ከመሆን በሂደት ውስጥ መሆኑን አሰላስለው መግባቱን መርጠዋል። ወታደሮቹ ሐምዶክን ወደ ስልጣን መመለስ ተስፋ የጣሉበት ዋናው ስትራቴጂካዊ አካሄዳቸው ነበር። የሐምዶክ ወደ ስልጣን መመለስ ለወታደራዊ መንግስትን አመኔታ ወደሚያስገኝ ደረጃ ያመጣዋልና። እንደ አውሮፓውያን የዘመን አቆጣጠር በታህሳስ 2018 ዓ ም ሱዳናውያን መልካም አስተዳደርና የሕግ የበላይነት እንዲከበር የጠየቁበትን የጎዳና ላይ ተቃውሞ ተከትሎ ያቺን አገር ከ ሰላሳ ዓመታት በላይ የመሩት የቀድሞ ፕሬዚዳንት ኦማር አልበሽር ከስልጣን መወገዳቸው ይታወሳል። ቻይና አምስት ዜጎቿ በዲሞክራሲያዊት ኮንጎ ሪፐብሊክ ምስራቃዊ ክፍለ ግዛት ባለ አንድ የማዕድን ማውጫ ጣቢያ እንደተጠለፉባት ገለጸች ኪንሻሳ የሚገኘው የቻይና ኤምባሲ ባወጣው መግለጫ ትናንት እሁድ ሌሊት አምስቱ ሰራተኞች የተጠለፉት ከሩዋንዳ ከቡሩንዲ እና ከታንዜኒያ ጋር በሚዋሰነው የደቡብ ኪቩ ክፍለ ግዛት በሚገኝ የማዕድን ማውጫ መሆኑን ነው የገለጹት ኤምባበሲው፣ የጸጥታ ሁኔታው በጣም ውስብስብና የማያስተማመን በመሆኑ ቻይናውያን በሙሉ ከሰሜንና ደቡብ ኪቡ እንዲወጡ አሳስበዋል። ጥቃት ወይም ጠለፋ ቢፈጸም እርዳታ ለማድረግ ልንደርስላችሁ እጅግ አዳጋች ይሆናል ነው ያለው። በኮንጎና በሌሎችም የጸጥታ ችግር ባለባቸው አፍሪካ ሀገሮች ለደህንነት አደጋ ቢኖርም የቻይና ኩባንያዎች ማዕድንና ሌላም የተፈጥሮ ሀብት ፍለጋ ከመግባት ወደኋላ አላሉም። ቅዳሜ ዕለት ሰሜን ኪቭ ውስጥ ኤም 23 የሚባለው አማጺ ቡድን የቀድሞ አባላት ናቸው ተብለው የተጠረጠሩ 100 ታጣቂዎች ባደረሱት ጥቃት አንድ የደን ጥበቃ ሰራተኛ ተገድሏል። የሩዋንዳ ነጻ አውጪ ዲሞክራሲያዊ ኃይሎች፣ የማይ ማይ ንቅናቄ እና ኤም 23ን ጨምሮ በርካታ ታጣቂ ቡድኖች የምስራቅ ኮንጎን የተፈጥሮ ሀብቶች ለመቆጣጠር ሲፎካከሩ ቆይተዋል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። ዩናይትድ ስቴትስ ዊስካንስን ክፍለ ግዛት ወኬሻ የምትባል ከተማ ውስጥ ትናንት እሁድ ከሰዓት በኋላ በፈረንጆች ገና ክሪስመስ ሰሞን መቀበያ የበዓል ሰልፍ ላይ ነዋሪዎች በተሰበሰቡበት እየበረረ የገባው መኪና አምስቱን ሰዎች ገድሏል። የዳንስ ትርኢት በማሳየት ላይ የነበሩ ወጣቶችን ጨምሮ ሌሎች ከአርባ የሚበልጡ ሰዎች ቆስለዋል። ከአድራጎቱ ጋር በተያያዘ አንድ ሰው መያዙን ነው ፖሊስ የገለጸው። ሌላ ቀጣይ ጥቃት ይኖራል የሚል ስጋት እንደሌለም አስታውቋል። ከሚልዋኪ ከተማ 32 ኪሎ ሜትር ርቀት ላይ በምትገኘው ወኬሻ ፖሊስ አዛዡ ዳን ቶምሰን አንድ ተጠርጣሪ መያዙንና መኪናውን በቁጥጥር ስር መዋሉን አስታውቀዋል። ድንገቱ ከሽብርተኝነት ጋር ግንኙነት ይኑረው አይኑረው ለጊዜው የታወቀ ነገር የለም። ትናንት ከአደጋው በኋላ ሰዎች ካሉበት እንዳይንቀሳቀሱ ፖሊስ ሰጥቶ የነበረው ትዕዛዝም ተነስቷል። በማህበራዊ መገናኛ ላይ የወጣ የቪዲዮ ምስል አንድ ቀይ ትልቅ መኪና ኤስዩቪ እየበረረ ሰልፈኞቹ መሃል ገብቶ ብዛት ያላቸውን ሰዎች ሲገጭ እና ሌሎች ሰዎች ሲሸሹ ይታያል። አደጋውን ያደረሰው የመኪናው አሽከርካሪ ከአንድ በስለት የወንጀል አድራጎት የተፈጸመበት ስፍራ በመሸሽ ላይ የነበረ ሊሆን ይችላል በሚል ጥርጣሬ እየተመረመረ መሆኑን ፖሊስ አስታውቋል። የቱኒዥያ ባለስልጣናት በሜዲትራኒያን ባህር በኩል ወደ ጣሊያን ጠረፍ ለማቋረጥ የሞከሩ ከ200 በላይ ፍልሰተኞችን ማስቆማቸውን አስታወቁ። መደበኛ ባልሆነ መንገድ የሚደረጉ ፍልሰቶችን ለማስቆም በምናደርገው ትግል ከቅዳሜ ሌሊት ጀምሮ እስከ እሁድ ባህሩን ለማቋረጥ የተደረጉ ዘጠኝ ሙከራዎችን ልናስቆም ችለናል ብለዋል የቱኒዥያ የጠረፍ ጥበቃ ቃል አቀባይ። ፍልሰተኞቹ የተለያዩ የአፍሪካ ሀገሮች ዜጎች ሲሆኑ አንድ መቶ አስራ አንድ ቱኒዥያውያንም እንዳሉባቸው ነው ባለስልጣኑ የገለጹት። አፍጋኒስታን የቴሌቪዥን ጣቢያዎች ሴት ተዋናዮች የሚሳተፉባቸውን ዕለታዊ ድራማዎች እንዳያስተላልፉ ታሊባን አዘዘ። ሴት ጋዜጠኞች ሂጃብ እንዲከናነቡም ትዕዛዝ ሰጥቷል። የታሊባኑ የስነ ስርዓት አስከባሪ የተባለው ሚኒስቴር ባለ ስምንት ነጥብ አዲስ መመሪያ አውጥቷል። እርምጃው አክራሪው ቡድን የሴቶችን መብቶች ለመገደብ ይበልጡን እየተንቀሳቀሰ መሆኑን የሚያመለክት ነው ተብሏል። የመመሪያው ዓላማ ግብረገብነት የጎደለው ባህሪ እንዳይዛመት ለመከላከል እና ከሸሪያ ሕግ እና ከአፍጋን ባህል ውጭ የሆኑ ቪዲዮዎች እንዳይሰራጩ ለማገድ ነው ይላል ታሊባን። ታሊባን ስልጣን ከያዘ ወዲህ የሴቶች መብቶችን በእስልምና ህግ መሰረት እናከብራለን በማለት በተደጋጋሚ ቃል ገብቶ ነበር። ሆኖም አሁንም በአብዛኞቹ ክፍላተ ሀገር ሴት የሁለተኛ ደረጃ ተማሪዎች ትምህርታቸውን እንዲቀጥሉ አልተፈቀደም። በመጨረሻም የኮቪድ-19 ዜና። በዩናይትድ ስቴትስ የኮቪድ-19 ክትባታቸውን ወስደው ያጠናቀቁት ብዙ ሚሊዮን አሜሪካውያን ቫይረሱን ይበልጡን ለመከላከል ይችሉ ዘንድ ማጠናከሪያውን ክትባት እንዲወስዱ ከፍተኛው የተላላፊ በሽታዎች አዋቂው ዶክተር አንቶኒ ፋውቺ አሳሰቡ። እስካሁን በሀገሪቱ የመጀመሪያ ክትባታቸውን ካጠናቀቁ 196 ሚሊዮን ሰዎች መካከል 34.5 ሚሊዮኑ ማጠናከሪያውን ክትባት መከተባቸውን የበሽታ መቆጣጠሪያ እና መከላከያ ማዕከል ሲዲሲ አስታውቋል። አሁንም ያልተከተቡ 60 ሚሊዮን ሰዎች እንዳሉም ነው ጨምሮ ያመለከተው። ማጠናከሪያው ክትባት 18 ዓመትና ከዚያ በላይ ለሆኑ ሰዎች በሙሉ እንዲሰጥ ሲዲሲ ባለፈው አርብ ፈቅዷል። ዩናይትድ ስቴትስ ውስጥ በቫይረሱ የሚያዙ ሰዎች ቁጥር እንደገና ከፍ እያለ ሲሆን ሰሞኑን በየቀኑ ዘጠና ሺህ ሰዎች በምርመራ እየተገኙ መሆናቸው ተነግሯል። ዶክተር ፋውቺ የቅዝቃዜው ወቅት እየገባ በመሆኑ ሰው ከውጭ ይልቅ ቤት ውስጥ ስለሚሆን የቁጥሩ መጨመር የሚጠበቅ ነው ብለዋል። በመጪው ሐሙስ በሚውለው የምስጋና ቀን ታንክስጊቪንግ ዴይ የሚሰባሰቡ ቤተሰቦች ሙሉ በሙሉ የተከተቡ እስከሆኑ ድረስ በጭንብል መሸፈን ሳያስፈልጋቸው በደስታ በዓሉን ለማክበር ይችላሉ ብለዋል ዶክተር ፋዎቺ። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። አመሰግናለሁ ቆንጂት፣ ለዜናው። የአሜሪካ ድምፅን ስርጭት ነው በቀጥታ ከዋሽንግተን ዲሲ እየተከታተላችሁ ያላችሁት የተከበራችሁ አድማጮች በራዲዮ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ1240 ኪሎ ሄርዝ እንዲሁም በ25 ሜትር ባንድ በ9485 ኪሎ ሄርዝ በኢትዮሳት ቪኦኤ ኢትዮጵያ ቻናል 57 ዲግሪስ ዌስት ላይ ነው የምንገኘው። እንዲሁም በዌብሳይታችን ላይ አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም ፌስቡክ ላይቭ አት ቪኦኤ አምሃሪክ ብላችሁ ልታገኙን ትችላላችሁ። በቀጥታ ልትከታተሉ ትችላላችሁ። በኢንስታግራም እና በዩቲዩብ ላይ አለን። የመፈናቀል ችግርና የአእምሮ ጤና ቤት ውስጥ የሰባ አምስት ዓመት ሰው ሚስቱ ሞታበት ለብቻው የሚኖር በክረምት ውስጥ በረዶ መንገዱ ተዘግቶ ምግቡን ለሁለት ሶስት ወር ሰርቶ ለብቻው ተነጥሎ ሰው ሳያይ ሁለት ሶስት ወር ይቆይና ከዛ ከባድ ድብርት በሽታ ይዟቸው ይመጣል። አሁን እንደዚህ አይነት ደግነቱ በእኛ ባህል ያህል ነገር የለም። በተለይ አዛውንቶችን የመጠየቅ መንከባከብ፣ ማክበር ያ ባህል የሰፖርት ሲስተሙ ደግሞ ይጠቅመናል በዚህ ጊዜ ፕሮፌሰር ዮናስ እንዳለ ገዳ ናቸው የሰማችኋቸው። በምሽቱ የጤና ፕሮግራም ይመለሳሉ። የአእምሮ ጤና ባለሙያና ተመራማሪ ናቸው ፕሮፌሰር ዮናስ። ቀጥሎ የሰዓቱ ዋና ዋና ዜናዎች የሚተነተኑበት የመጽሔቱ ክፍለ ጊዜ ይቀርባል። በቅድሚያ የዕለቱን አብይ ርዕስ እንስማ። የህወሀት ታጣቂዎች በተቆጣጠሯቸው የሰሜንና ደቡብ ወሎ አካባቢዎች ሰዎች በመድኃኒት እጦትና በበሽታ እየሞቱ መሆናቸውን ከዚያው ተፈናቅለው ተፈናቅለን ሶስትና አራት ቀን በእግር ተጉዘን ባህር ዳር ገባን ያሉ ተፈናቃዮች ለአሜሪካ ድምፅ ተናግረዋል። ክልሉ ወደ ሰባት ሺህ የሚሆኑ ተፈናቃዮች እንዳሉ ይናገራል። የዓለም አቀፍ የረድኤት ድርጅቶችንም እየወቀሰ ይገኛል። አስቴር ምስጋናው ከባህር ዳር ተጨማሪ አላት። አቶ ቸኮል የታዘበው ከሰሜን ወሎ ዞን ከላሊበላ ከተማ እስከ መቄት በእግራቸው ከተጓዙ በኋላ ቀሪውን በህዝብ መጓጓዣ ተሳፍረው ባህር ዳር ከተማ እንደገቡ ይናገራሉ። ይኖርበት ስለነበረው የላሊበላ ከተማ ሁኔታ ሲናገሩም ህወሓት አካባቢውን ከተቆጣጠረበት ከነሐሴ ወር ጀምሮ ህዝቡ በከፋ ችግር ላይ እንደሚገኝ ይናገራሉ። በመድኃኒትና በምግብ እጥረት የሞቱ ሰዎችን መቅበራቸውን አቶ ቸኮል ይገልጻሉ። ከመቶ በላይ ሰው ነው የደረስ ነው አብዛኛው ሰው ተሰዶ ወደዚህ ሲመጣ ለቤተሰቦቹ በተለይ የተከታታይ መድኃኒት ለመውሰድ ነው የመጣው እና ከፍተኛ ችግር ነው ያለው። አካባቢው እንደሚታወቀው በጣም የድርቅ አካባቢ ከመሆኑ አንጻር ባለፉት ዓመታት በሴፍቲኔት በተለያዩ የተራዶ እርዳታዎች ሲረዳ የቆየ መሆኑ ይታወቃል። ነገር ግን ባለፉት አራት ወራት ምንም አይነት ድጋፍ በመንግስትም ሆነ በሌሎች ዓለም አቀፍ የተራዶ ድርጅቶች እየተረዳ ባለመሆኑ ከፍተኛ ርሃብ እና ከፍተኛ ችግር ውስጥ ነው የገባው። ይህኔ ቤተሰብ ምቶ ሙስሊም ሽምሻ በሚባል ቀበሌ በወሊድ ምክንያት የሚያዋልዳ በማጣቷ ህፃኑም እሷም በዚህ ምክንያት ሞታለች። ይሄን አውቃለሁ። በስኳር በሽታ ምክንያት የሞተ ወጣት ከተማ ውስጥ ላሊበላ ከተማ ውስጥ ወርቅ ድንጋይ ተብሎ በሚጠራ ልዩ ቦታው እንዲሁ በመድኒት እጥረት ምክንያት መቆየት የሚችል ልጅ መሞቱን አውቃለሁ። ሌላ በረሃብ ምክንያት የሞቱ ከተማ ውስጥ ከ16 በላይ እናቶችና ህፃናቶች የሞቱ ደግሞ አውቃለሁ። እነዚህ ሁሉ ሲቀበሩ እኔ በአይኔ በቦታው ላይ ተገኝቼ ማረጋገጥ የምችል ነው። ሌላው ከላሊበላ ከተማ የመጡት የዓይን እማኝ አቶ ሞላ ደርበው በከተሞች አካባቢ የሚሞተውን ሰው ብቻ መመልከት እንደቻሉ ገልጸው በገጠር አካባቢ ችግሩ የከፋ ሊሆን እንደሚችል ተናግረዋል። ባህር ዳር ተጉዞ የገባነው ከሶስት ቀን በላይ ነው። ተጉዘን የገባ ነው፣ እዚህ ባህር ዳር ላይ ማለት ነው። በርካታ ሰዎች ሞተዋል። እኔ የማውቃቸው በራሱ ከአስር በላይ ሞተዋል፣ በመድኃኒት እጥረት ምክንያት የሞተዋል። አሁንም ግን አሉ ሌሎች ነው። ይሄ ምናልባትም እኔ በአይኔ ያየኋቸው ሀዘንተኛ ሰዎችን በጠየቅኩት መንገድ ነው። ግን ስለመታመማቸው እውቅና የለለን። ገጠራማ ቦታዎች ላይ በተለይ ደግሞ በርካታ ሰዎች እየታመሙ እየሞቱ እንዳሉ በርካታ መረጃዎች ይደርሱናል። በስም ደረጃ ግን እነማን ናቸው የሚለውን ነገር ፈልጎ ለማግኘት እንደፈለግነ መንቀሳቀስ ስለማንችል የመረጃ ልውውጣችን በዚህ ልክ ነው። የሞቱት እንዳሉ ሆኖ ያሉት በህመም ላይ ያሉት፣ በአልጋ ላይ ያሉት ሰዎችን ራዶ ድርጅቶችም የሚሰሙ ከሆነ የምንጠይቀው እኛ ድረሱላቸው። ምናልባት እኔ አንድ ነኝ ላይ በላይ ያሉትን ግን ሺዎችን እንታደጋለሁ የሚል እምነት ስላለኝ ነው ወደዚህ ቀርብ የድምፅን እያሰማ ያለሁትና ልንደርስላቸው ቢገባል የሚል ነገር አለ። በከደቡብ ወሎ ዞን ሀይቅ ከተማ የመጣው የአካል ጉዳተኛው ሰለሞን ወዳጆ በብዙ ስቃይ ተጉዞ ባህር ዳር ከተማ በቅርቡ መግባቱን ይናገራል። ሀይቅ ከተማ ውስጥ በመድሃኒት እጥረትና በረሃብ ምክንያት ህይወታቸው የሚያልፍ ሰዎች እንዳሉ ጠቁሟል። እኔ ረሃብ የመጀመሪያው ቃላት አለ ማለት ብዙ ሰዎች ብዙ ህጻናት አሉ። ለምሳሌ አንዱን ጓደኛዬ እንኳን ምሳሌ በነገርሽ እናቱ የስኳርም እንደገና የደም ግፊትም ተጠቂ ነች። እና ይቺ ሴትዮ በጣም በብዙ ስቃይ ውስጥ ነው ያለፈችው። አብዛኞቹ ሱቆች ተዘርፈዋል። እነዚህ ሸቀጣ ሸቀጥ፣ መድኃኒት ቤቶች፣ ሁሉም እየተከፈቱ ሱቃቸው እየተሰበሩ ሙሉ በሙሉ ተዘርፈው በመኪና የሚጫሙ ተጭነዋል። ለወታደር ቀን ለሚሆኑት ደግሞ እንደገና ወስዷቸዋል እየጫኑ የማጽውድን ማለት ነው። እንደዚያ አድርገው ወስዷቸዋል። ተቀላለ እና ረሀቡ በጣም ጭንቅ ነበረ። ምግብ ቤት ስግነው ሁሉም ነገር አሁን የተዘጋጉና ያለቁ ነገሮች ናቸው። ውሃ ተዘግተዋል። መብራት ተዘግተዋል። ሱቅ ሁሉ ተዘርፏል። ምንም ነገር የለም። ስለዚህ ሰዎች አሁን በብዙ ረሀብ እያለቁ በብዙ ረሀብ ሰባት ሚሊየን ለሚጠጋ ተፈናቃይ የአስቸኳይ የምግብ እርዳታ እንደሚያስፈልገው በተደጋጋሚ የሚናገረው የአማራ ክልል መንግስት አሁንም ዓለም አቀፍ የሰብአዊ እርዳታ ለጋሾቹን እየወቀሰ ይገኛል። የአማራ ክልል አደጋ መከላከልና ምግብ ዋስትና ልዩ ድጋፍ የሚሹ ኮሚሽነር ዘላለም ልጅአለም ትላንት ለሀገር ውስጥ ሚዲያ እንደተናገሩት የህወሀት ታጣቂዎች ከተቆጣጠሩባቸው አካባቢዎች ተፈናቅለው በተለያዩ ቦታዎች የሚገኙ ሁለት ነጥብ አንድ ሚሊዮን ተፈናቃዮችን መንግስትና ህዝብ ድጋፍ እያደረገ ሲሆን በህወሀት ቁጥጥር ስር ባሉ አካባቢዎች የሚኖሩ አምስት ሚሊዮን የሚጠጉ ተፈናቃዮች እርዳታ ማግኘት አልቻሉም ብለዋል። ለዚህም ተጠያቂዎቹ አለም አቀፍ የእርዳታ ለጋሾች ናቸው ብለዋል። በዋነኛነት መንግስት እነዚህን አካባቢዎች ድጋፍ ሊያደርግ የሚችልበት ሁኔታ የለም። ምክንያቱም በጠላት የተያዙ ከመሆናቸው ነው አኳያ ማለት ነው። ስለዚህ የመንግስት የመንግስት ያልሆኑ ድርጅቶችና የአለም አቀፍ ተራዶ ድርጅቶች እነዚህ አካባቢዎች አለም አቀፍ የሆነ መብት ስላላቸው ገብቶ ድጋፍ ማድረግ ሰብአዊ ድጋፍ ማድረግ ነበረባቸው። በዚህ በኩል በተደጋጋሚ ውይይት ለማድረግ ተሞክሯል። ምንም አይነት ድጋፍ እያደረጉ አይደለም። ይሄ ባለመሆኑ ምክንያት በመድኃኒት እጦት ምክንያት እናቶች፣ አረጋውያን ህጻናት፣ እየሞቱ ያሉበት ሁኔታ ነው ያለ። ይሄ ባለመሆኑ ምክንያት በምግብ ጦት ምክንያት ቤታቸውን ዘግተው ሞተው የተገኙ የህብረተሰብ ክፍሎች አለ። አጠቃላይ ከፍተኛ የሆነ ማህበራዊና ኢኮኖሚያዊ ቀውስ እየተፈጠረ እየተፈጠረ በተያያዘ ዜና የኢትዮጵያ መንግስት በህወሀት ቁጥጥር ስር ወደሚገኙት ኮምቦልቻና ላሊበላ ከተሞች የሰብአዊ እርዳታ በረራ እንዲካሄድ መፍቀዱን ሰሞኑን የመንግስት ኮሚኒኬሽን አገልግሎት ጽህፈት ቤት አስታውቋል። ምክትል ጠቅላይ ሚኒስትር እና የውጭ ጉዳይ ሚኒስትር ደመቀ መኮንን ከአፍሪካ ቀንድ የአሜሪካ ልዩ ልዑክ ከሆኑት ጄፍሪ ፌልትማን ጋር ውይይት ካደረጉ በኋላ ነው ጉዞ የተፈቀደው። የኢትዮጵያ መንግስት የእርዳታ እህል ወደ ትግራይ ክልል እንዲገባ ፈቃድ መስጠቱም ተገልጿል። ለአሜሪካ ድምጽ አስቴር ምስጋናው፣ ባህር ዳር። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት እየተከታተላችሁ ያላችሁት የተከበራችሁ አድማጮቻችንና ተመልካቾቻችን የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። አስቴርን አመሰግናለሁ ለዘገባው። የመጽሔቱ ክፍለ ጊዜ ይቀጥላል። ኢትዮጵያ ውስጥ ባለው ጦርነት ዩናይትድ ስቴትስ ያላግባብ ጣልቃ ገብታለች፣ ወገናዊ አቋም ይዛለች በሚል ውግዘት ያሰሙና ዓለም አቀፍ መገናኛ ብዙሀን የሐሰት ያሉትን የዜና የዜና በኢትዮጵያ ጉዳይ ላይ ከማሰራጨት እንዲቆጠቡ የጠየቁ ትውልደ ኢትዮጵያና ትውልደ ኤርትራ በ27 የዓለም ከተሞች ውስጥ ትናንት ትልልቅ ሰልፎችን አካሂደዋል። ለዚህ ለትናንትና ጥያቄዎች በቀጥታ ምላሽ ለጊዜው ባናገኝም የዩናይትድ ስቴትስ ባለስልጣናት ግን ቀደም ባሉ ጊዜዎች ለሚነሱት ክሶችና ወቀሳዎች ማስተባበያዎችን ሲያሰሙ ቆይተዋል። ሀብታሙ ስዩም ዝርዝሩን ይዟል። አሜሪካ አንድ ሰፍ ኢትዮጵያ ዋሽንግተን ዲሲ ላይ ትናንት ከኩለ ቀን በኋላ ወደ ነጩ ቤተ መንግስት መትመም የጀመሩት ትውልድ ኢትዮጵያውያን ትውልድ ኤርትራውያንና አሜሪካውያን ዜጎች በእሺዎች ይገመታሉ። ከሰልፉ አስተባባሪዎች እንደተረዳ ነው። የሰልፉ ዓላማ ዩናይትድ ስቴትስ ኢትዮጵያ ላይ አሳድረዋለች ያሉትንና ያልተገባ ጫናና ጣልቃ ገብነት ሲሉ የጠሯቸውን አድራጎቶች እንድታቆም ለአንድ ወገን ያደላ ነው ያሉትን አቋምም እንድትቀይር መጠየቅ ነው። በተለይ ዩናይትድ ስቴትስ የሰሜን ኢትዮጵያ ጦርነት ከተቀሰቀሰ ወዲህ ከኢትዮጵያ መንግስት ጋር በመፋለም ላይ ላሉት የትግራይ ኃይሎች እያደላች እንደሆነ ከሰልፉ አስተባባሪዎች አንዱ የሆኑት አቶ መኮንን ጌታቸው ይናገራሉ። አሁንም የሚወጡትን መግለጫዎች በየቀኑ እንሰማለን። አንድም ቦታ ላይ በአሜሪካ መግለጫ ውስጥ ወደ ትግራይ ከሄዱ 1200 መኪኖች ስምንት መቶዎቹ አልተመለሱም የሚል መግለጫ ሲወጣ ሰምተን አናቅም። እንደውም አሁን ወራሪው ኃይል የያዘውን አካባቢ እርዳታ ወደዛ ክልል እናስገባ የሚል በጣም ውርድ የሆነ እንደዚህ አይነት መግለጫ መንግስት በቃ መንገዶችን እንዲከፍት እያሉን ያሉት ነገር ምንድን ነው? አይናችሁን ጨፍነን እናሞኛችሁ ነው እያሉን ያሉት። እኛ ትነ ግን ሳፖርት እናድርገውና እናንተን እንውጋችሁ አገራችሁን እንቀማችሁ ነው እየተባልን ያለ እና ይሄ በፍትህ ላይ የተነሳ ዘመቻ ነው። እንቃወማለን። በጣም በጣም ተቀባይነቱን እያጣና ያለው የአሜሪካ መንግስት እውነት ለመናገር አሜሪካ አሁን በምትከተለው መንገድ በዚህ በተሳሳተ ፖሊሲዋ ከቀጠለች፣ በተለይ በዛ በምስራቅ አፍሪካ ሆርን ኦፍ አፍሪካ የሚባለው ሪጂናል ኤሪያ በጣም ኢምፖርታንት ነበር ኢቨን ለአሜሪካ ጥቅም። እና ያንን ደግሞ ለማስከበር ህዝብ ከመረጠው ከኢትዮጵያ መንግስት ጋር አብራ መስራት ሲገባት ሽፍታ ነው ሳፖርት እያደረገች ያለችው እና በአለም ዙሪያ ያለን ኢትዮጵያውያኖች <laughs> <laughs> <laughs> <laughs> As we call for peace, I want to address some critics who have said that the United States is biased. <laughs> <laughs> ዩናይትድ ስቴትስ በዚህ ግጭት ለአንዱ ወገን ታዳላለች ለሚሉ ትችቶች ምላሽ መስጠት ፈልጋለሁ። በጣም ግልጽ ማድረግ እፈልጋለሁ። በሁሉም በኩል ያለውን ጥቃት እናወግዛለን። በሁሉም ወገኖች የሚፈጸሙትን የሰብአዊ መብቶች ጥሰቶችንም እናወግዛለን። ስለዚህ በኢትዮጵያ መከላከያ ሰራዊት እና በኤርትራ መከላከያ ሰራዊት እየደረሰ ያለውን ጥቃት እናወግዛለን። የህወሃትንም እንዲሁ። ህወሃት ጦርነቱን ከትግራይ ውጪ ማስፋፋቱንም እናወግዛለን። ህወሃት ከአፋርና ከአማራ ክልል መውጣት አለበት። ህወሃትና የኦሮሞ ነጻነት ሰራዊት አሁን ላይ ወደ አዲስ አበባ እያደረጉ ያሉትን ጉዞ በአስቸኳይ እንዲያቆሙ እንጠይቃለን። የኢትዮጵያ መንግስትም ዓለም አቀፍ የሰብአዊ ህግን እንዲያከብር እንጠይቃለን። ለማንም እየወገንን አይደለም። አምባሳደር ሊንዳ ቶማስ ግሪንፊልድ ይህን ይበሉ እንጂ ትናንት በዘልፉ ላይ ያናገርኳቸው ተሳታፊዎች በአሜሪካ ወቅታዊ አቋም ደስተኛ አይመስሉም። የተቃውሞ ድምፃቸውን ሲያሰሙ ያገኛቸው አቶ ቴዎድሮስ ካፕቲመር ዩናይትድ ስቴትስ አቋሟን እንድትፈትሽ ይፈልጋሉ። ኢትዮጵያውያኖች በተለይ ዚ ዋይት ሀውስ መተን ለአሜሪካን መንግስት ኢትዮጵያውያን በፍጹም የእነሱን ሂደት የማንቀበል መሆናችን እና ሀገራችን ውስጥ ካለው መንግስት ጎን ቆመን ለነጻነታችን ለኢትዮጵያ ህዝብ መብት የምንታገል መሆናችንን ቁርጠኝነታችንን ለማሳየት ነው። ኢትዮጵያ ውስጥ ይህ ጦርነት እንዴት ተጀመረ፣ ማን ጀመረው የሚለውን እውነተኛውን መንገድ አይተው በህዝብ የተመረጠ መንግስት አለ፣ ያንን በህዝብ የተመረጠ መንግስት ረድተው ሀገሪቷ በሰላም በእኩልነት እነዚህን ሀገር አፍራሽ ኃይሎች አደብ አስገዝተው ከመንግስት ጎን ቆመው ማየት ነው የምንፈልገው። በሰልፉ ላይ ካገኘኋቸው አንዷ ወጣት ሀና ወልዳ ማኑኤል ናት። ኢትዮጵያ ውስጥ ላለው ችግር መፍትሄ ያለው በኢትዮጵያውያን እጅ ውስጥ ብቻ እንደሆነ ሀና ታምናለች። ሁሉም እነሱ ኢትዮጵያውያን ናቸው። እኛ ቤት ሁሉም እኮ ኢትዮጵያዊ እኮ ነው። እዛ ጋር ቤት ጣል ያለ ነው እ ስለዚህ ሰላም ለመፍጠር ባለስልጣኖቹ ናቸው ውሳኔ መውሰን ያለባቸው በዛ ሳይድ ያለ ማለት ነው። ስለዚህ እኔ ምለው ሁሉም ኢትዮጵያዊ ነው። ፍቅር ያሸንፋል። ሁላችንም ብዙ በብዙ ነገር ስንት አመት ኢትዮጵያ ውስጥ ችግር አልፈናል። ገብቷል። ግን መንግስት በሚያደርገው ነገር ላይ ተባብረን ከመንግስት ጋር ብረን ከሰራን ሌላ ጠላት አንጠራም። ከውጭ ማለት ነው። ስለዚህ ሁላችንም በህብረት አንድ ላይ በፍቅር መስራት አለብን። ተመሳሳይ ዓላማ ያላቸውና ጥሪዎችን ያሰሙ በርካታ ሰልፎች ዩናይትድ ስቴትስ ውስጥ ከ20 በላይ ከተሞች ውስጥ ተካሂደዋል። ይበቃል ወይንም ኖሞር በሚል መሪ ቃል ትውልደ ኢትዮጵያውያንና ትውልደ ኤርትራውያን ጎን ለጎን በመሆን ድምፃቸውን አሰምተዋል። ካሊፎርኒያ ሎስ አንጀለስ ከተማ ከወጡት ሰልፈኞች መካከል በዚያ የሚገኘው ባልደረባችን ዳንኤል አርጋው የተወሰኑትን አነጋግሮ ነበረ። ኢትዮጵያ ከፍ ብላ እየታየች ነው እና ህዝብ የሚመራው ህዝብ ያለበት ነገር ሁሉ ያሸንፋል እና። አሁንም ይሄን ነገር ለዓለምም ለማሳየት አሜሪካን በኢትዮጵያ ላይ ያሳለፈች ያለችውን ጫና ለማ እንትን ለማለት ለመቃወም ነው የመጣ ነው፣ በሰላማዊ መንገድ። እኔ ትርሲት ትባላለሁ። ከሎስ አንጀለስ አካባቢ ቺኖ ሄልስ ነው የምኖረው። ዛሬ የመጣሁትኝ ኖሞር የሚለውን በዓለም በሙሉ ድምፃችንን ማሰማት ስላለብን ነው። ከሲኤንኤን ይሁን አልጀዚራ ይሁን ብቻ በአጠቃላይ ስለ ፌክ ኒውስ ስለ ኢትዮጵያ የሚያወሩት መቆም አለበት ስላልን ነው። ኢትዮጵያ ታሸንፋለች። ኢትዮጵያ ተሸንፋ አታውቅም። ከዩናይትድ ስቴትስ ሌላ በአውሮፓ ለንደን ቁጥራቸው የበዛ ትውልድ ኢትዮጵያውያን እና ትውልድ ኤርትራውያን በዩናይትድ ኪንግደም የአሜሪካ ኤምባሲና ሌሎችም አካባቢዎች ወጥተው ድምጻቸውን አሰምተዋል። በአገሪቱ ፓርላማ ፊት ለፊት የተደረገውን ሰልፍ ካስተባበሩት አንዱ አቶ አለባቸው ደሳለኝ ይህንም ብለውኛል። የዛሬው የሰላማዊ ሰልፍ የተጠራበት ዋናው ምክንያት በተለይም አሜሪካንና የምዕራባውያን ሀገሮች በሙሉ በኢትዮጵያ ላይ የሚያደርጉትን ጫና እና ር የሆነ የፖለቲካ አጀንዳቸውን እንዲያቆሙና ኢትዮጵያ በአሁኑ ሰዓት የራሷ በህዝብ የተመረጠ መንግስት ያላት ሉዓላዊት ሀገር እንደመሆኗ መጠን የኢትዮጵያን መንግስት እጅ ለመጠምዘዝና እንዲሁም ደግሞ በፕሮፓጋንዳ ዘመቻቸው በሲኤንኤን እና በቢቢሲ እንዲሁም በአልጀዚራ በመሳሰሉት ፌክ ኒውስ በሚያሰራጩ ዜናዎች የኢትዮጵያን ሕዝብ ከማሸበር እንዲቆጠቡ ከኢትዮጵያ ላይ እጃቸውን እንዲያነሱ ይህንን በቀጥታ ለአሜሪካን መንግስትና ለእንግሊዝ መንግስት እንዲሁም ፀረ ኢትዮጵያ አቋም ላላቸው መንግስታቶች መልእክታችን ለማስተላለፍ ነበር። በካናዳ፣ በእስራኤል፣ በደቡብ አፍሪካ እና ሌሎችም ከተሞች ውስጥ ተመሳሳይ ይዘት ያላቸው ሰልፎች ተካሂደዋል። ይህ በእንዲህ እንዳለ የዩናይትድ ስቴትስ የአፍሪካ ቀንድ ልዩ ልዑክ አምባሳደር ጄፍሪ ፌልትመን ከሁለት ሳምንታት በፊት በዋሽንግተን ዲሲው የሰላም ተቋም ወይም ፒስ ኢንስቲቲዩት ተገኝተው በኢትዮጵያ ጉዳይ ላይ ሲናገሩ አገራቸው ወገናዊ አቋም ይዛለች የሚባለውን ክስ እንደማይቀበሉ አመልክተው ነበረ። We በደሴና ኮምቦልቻ ከተሞች እየተካሄደ ያለው ጦርነት በሺዎች የሚቆጠሩ ሰዎችን ከቤታቸው ሲያፈናቅል በከፍተኛ ድንጋጤ ነው እየተመለከትን ያለ ነው። አንዳንድ የዩናይትድ ስቴትስ ፖሊሲ ተቺዎች አሜሪካ ለህወሓት ያመዘነ አድሎ እንዳላት አድርገው ይተቻሉ። ይሄ ከእውነት የራቀ ነው። በተደጋጋሚ ህወሓት ጦርነቱን ከትግራይ ውጭ ማስፋፋቱን አውግዘናል። አሁንም ህወሓት ከአፋርና ከአማራ ክልሎች እንዲወጣ እንጠይቃለን። ከአንድ ዓመት በላይ ያስቆጠረው ጦርነት በአስቸኳይ ቆሞ ሁሉም ወገኖች ወደ ሰላም ጠረጴዛ እንዲመጡ ስትጎተጉት የሰነበተችው ዩናይትድ ስቴትስ ለግጭቱ የጦር መፍትሄ እንደሌለ በመግለጫዋ ስታስታውስ ቆይታለች። ከሰሞኑ ወደ አፍሪካ ተሻግረው ከተለያዩ የሀገራት መሪዎች ጋር የመከሩት የውጭ ጉዳይ ሚኒስትሯ አንቶኒ ብሊንከን የኢትዮጵያ ውስጥ ችግር ለቀጠናው የሚተርፍ መዘዝ እንደሚኖረው አስጠንቅቀዋል። ተፋላሚ ወገኖች ያለ ቅድመ ሁኔታ ለተኩስ አቁም ስምምነት እንዲቀመጡ ሀገራቸው ግፊት እያሳደረች መሆኑንም ተናግረዋል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ። አመሰግናለሁ ሀብታሙ ስዩም ለዘገባው። በኦሮሚያ ምዕራብ ሸዋና ሆሮ ጉድሩ ወለጋ ዞኖች ውስጥ የሸኔ ያላቸውን ባላቸው ታጣቂዎች ላይ መንግስት እርምጃ መውሰዱን የፌዴራል መንግስቱ ኮሚኒኬሽንስ አገልግሎት አስታውቋል። ያሉት እርምጃ የተወሰደው ባለፉት ሁለት ሳምንታት ውስጥ መሆኑን እንዲሁም የተገደሉና የተያዙ ታጣቂዎች መኖራቸውንም የአገልግሎቱ ሚኒስትር ዴኤታ ከበደ ደሲሳ ጠቅሰዋል። ለአሜሪካ ድምፅ ናኮር መልካ ዝርዝሩን ይዟል። የኢትዮጵያ መንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ አቶ ከበደ ደሲሳ በሆሮ ጉድሮ ለጋ እና በምዕራብ ሸዋ ዞን ውስጥ በታጣቂዎች ላይ ተወስዷል የተባለው እርምጃ በሁለት ሳምንት ውስጥ የተከናወነ እንደሆነ ተናግረዋል። የኢትዮጵያ መንግስት በአሸባሪነት የፈረጀውና ሸኔ እያለ የሚጠራውና ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራ ታጣቂ ቡድን በርካታ አባላት መገደላቸውና መማረካቸውን ተናግረዋል። እርምጃ የተወሰደው በቀናት ውስጥ ነው። በአንድ ቀን የሆነ ነገር አይደለም። የአንድ ሁለት ሳምንት አካባቢ የተወሰደባቸው እርምጃ የተገደሉ እና የተማረኩ የሸኔ ታጣቂ ቡድኖች ላይ ነው የተወሰደው። መንግስት ጦርነት አያስፈልግም ብሎ በማመኑ እና በሰላማዊ መንገድ እንዲገቡ ጥረቶች ሲያደርግ በመቆየቱ እርምጃው ዘግይቷል ያሉት ሚኒስትር ዴታው አሁንም ቡድኑ እርሳቸው ወያኔ በማለት ከሚጠሩት ከሕወሓት ጋር ጥምረት ጋር ተያይዞ እርምጃው መወሰዱን አስታውቀዋል። በወቅቱ እንግዲህ የኢትዮጵያ መንግስት ሁሉም ከዚህ በፊት ቅሬታ የነበረው በጠመንጃ አንስቶ የሚዋጋው የሚፋለመው መንገዱን ስላላገኘ ነው፣ ሰላማዊ መንገድ ስለነበረ ነው በሚል እጅግ በጣም በጣም ወደ ሰፊነት ነው ይህንን ጉዳይ ሲመለከት የነበረው። በተለይም በኦሮሚያ አካባቢ የነበረው ጉዳይ ሳይገባቸው ተሳስቶ ወደ ትጥቅ ትግል የተቀላቀሉ ካሉ ተመልሶ መጣሉ በሚል የተለያዩ ጥረቶችን ሲያደርግ ቆይቷል። እንደተፈለገው አልደም ወያኔ ልጅ ገድሎ እናት ሬሳ ላይ እንድትቀመጥ ሲያስገድድ በስናይበር ሰውን ትረሽን አለው ያላለው ቡድን ወያኔ ሲባረር ኦሮሞ መግደል የጀመረ የሚያረጋግጥ ጉዳይ ስለሆነ ይህ በወያኔ የተመራ ቡድን መሆኑ ስለታወቀ ዋናውን ወያኔውን ማዳከም እንደሆነ ነው የታመናበት። አሁን ግን በይፋ ከወያኔ ጋር በመደራጀት ከወያኔ ጋር ማህበር በመፍጠር ወያኔም በሰሜን በኩል ጦርነት እዚህ አካባቢ አዲስ አበባ አካባቢን ሸኔ ነው የሚቆጣጠርልኝ ብሎ የዓለም ማህበረሰብን ሲያደናግርም ስለነበረ የኔ እርምጃ በአሁኑ ጊዜ መውሰድ አስፈላጊ ሆኖ ስለተገኘ ነው። ከዚህ በፊት ብዙም በትኩረት አልታየም። ታጣቂ ቡድኑ በህዝቡ ላይ ብዙ ግፍ ፈጽሟል ሲሉም ይወቅሳሉ አቶ ከበደ። እነዚህ ቡድኖች ሰውን ገሎ ሰውን አካጥሎ እኩይ ተግባራትን ፈጽሞ የሚፎክሩበት የሚቀጡ የሚያሳዩ ቪዲዮ ቀርጦ የሚያሰራጩ ሰዎች መጀመሪያ መግደል የጀመረው ኦሮሞንም እንደ ኦሮሞ የተጨፈጨፈ ከንብረቱ የተፈናቀለ የተጠቃየ በታሪክም በኦሮሞ ታሪክም እንደዚህ አይነት ማንኛውም ቡድን በኦሞ ላይ እንደዚህ አይነት ግፍ ፈጽሞ አያውቅም። የፌዴራል መንግስት ኮሚኒኬሽን አገልግሎት ሚኒስትር ዴታው የሸማቂ ቡድኑ ጦር መሪዎች በህዝቡ ላይ ለሚደርሰው ግድያ፣ ንብረት መውደም፣ መፈናቀልና ሌሎችም ግፎች መልሰው የመንግስት ጸጥታ ኃይሎችን መውቀሳቸውን በተመለከተም ሲናገሩ አንዳንድ ሰዎች እነዚህ ወሬዎቻቸውን ተቀብሎ የሚዲያ ተቋማትም እነዚህ ቡድኖችን ከአጥያቱ ነፃ ለማውጣት ነፃ ለማድረግ ካሉና በስተቀር ሆን ተብሎ ለማደናገር ያነሳሉ። ከዚህ ውጭ መንግስት በዜጎች ላይ ለሚደርሰው በማንኛውም አካል ሊደርስ መንግስት ተወቃሽ ስለሆነ እንደዚህ አይነት እኩይ ተግባራት ለመንግስት ጉዳት እንጂ እንኳንስ በመንግስት አካላት የሚሰሩት በነሱ በሸኔ ታጣቂዎች፣ በወያኔ በማንኛውም የጥፋት ቡድን የሚሰራው ጥፋት፣ በዜጎች ላይ የሚደርስ ግፍ እና በደል መንግስትን ተጠያቂ ስለሚያደርግ መንግስት እንደዚህ አይነት ቆሻሻ ነገር የሚሰራ አይሆንም። በአሁኑ ጊዜ በኢትዮጵያ ውስጥ በተለያዩ አካባቢዎች የሚደረግ ጦርነትና ያለመረጋጋት ሁኔታዎች በዚህን ያህል ጊዜ ውስጥ ያበቃሉ ለማለት አዳጋች መሆኑን የጠቀሱት ሚኒስትር ዴታው ሰላም እንዲረጋገጥ ግን ኅብረተሰቡ ሁለንተናዊ ድጋፍ ማድረግ አለበት ብለዋል። መደበኛ ጦርነቱ በአጭር ያል ጊዜ የሚጠናቀቅ ነው የሚሆነው። የወያኔ ሲመታ ሸኔ የሚባለው ሌላ ቦታ የሚንቀሳቀስ በወያኔ የሚደገፍ ስለሆኑ በራሳቸው ጊዜ ሟምቶ የሚጠፉ ነው የሚሆኑ። በተለያዩ ሀገራት ጣልቃ ገብነት፣ የተቋማት የሚዲያ ጦርነት፣ በርካታ የጦር ግንባሮች ናቸው ያሉት። ይህንም ማሸነፍ የሚቻለው በሰቦ ይህንን የጦርነቱን የግጭቱን ሁኔታ በአግባቡ ሲረዳ ነው። ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው እና መንግስት ደግሞ ሸኔ በማለት በአሸባሪነት የፈረጀው ታጣቂ ቡድን በመንግስት የሚቀርብበትን ውንጀላ በተደጋጋሚ ሲያስተባብል ቆይቷል። ለአሜሪካ ድምፅ ናኮር መልካ ከአምቦ አመሰግናለሁ። ናኮር፣ መንግስቱ ወይም ባለስልጣናቱ ሸኔ እያሉ የሚጠሩትና ራሳቸውን የኦሮሞ ነጻነት ሰራዊት የሚሉት ታጣቂዎች ከሕወሓት ጋር መተባበራቸውን አብረው እንደሚዋጉ ባይክዱም በሲቪሎችና በሲቪል ተቋማት ላይ ግን ጉዳት እንደማያደርሱ ሲናገሩ ይደመጣሉ። አኩርና አመሰግናለሁ ለዘገባው። ወደ ደቡብ ይወስደናል። ተከታዩ ዘገባም በደቡብ ክልል የአስቸኳይ ጊዜ አዋጁን ተከትሎ ተጥለው የነበሩ የሰዓት ላፊና የእንቅስቃሴ ገደቦች ሙሉ በሙሉ መነሳታቸውን የክልሉ መንግስት አስታውቋል። በዚሁ ወቅትም በወንጀል የተጠረጠሩ ከአንድ ሺህ በላይ ሰዎች መያዛቸውንና ከ27 ሺህ በላይ የጦር መሳሪያዎች መመዝገባቸውን የክልሉ የሰላምና የጸጥታ ቢሮ ኃላፊ አቶ አለማየሁ ባውዲ ለቪኦኤ ተናግረዋል። የጸጥታ የሰዓት እላፊ ገደቡ መነሳት ያስፈለገበትን ምክንያት ኃላፊው ሲናገሩ በዚህ በሰላምና ህግ በማስከበር ጥረት ውስጥ ህብረተሰቡ ተሳታፊ የሆነ በመምጣቱና የሰዓት እላፊ ገደቡ በምጣኔ ሀብቱ ላይ ተጽዕኖ እያሳደረ መሆኑ በመስተዋሉ እንደሆነ ገልጸዋል። ከሐዋሳ ዮናታን ዘብድዮስ ተጨማሪ ያለው በምክትል ርዕሰ መስተዳደር ማዕረግ የክልሉ የመልካም አስተዳደር ክላስተርና የሰላምና ጸጥታ ቢሮ ኃላፊ አቶ አለማየው ባውድ ለአስቸኳይ ጊዜ አዋጅ አፈጻጸም እንዲያመች ተብለው በክልሉ መንግስት ተጥለው የነበሩ ገደባዎችና ክልከላዎች መነሳታቸውን ተናግሯል። ክልከላዎቹ የተነሱበት ምክንያት እስካሁን ያለውን አፈጻጸም ግምግመናል። አፈጻጸሙን ሲንገመግም የአዋጁ ከታወጀበት ቀን ጀምሮ ተግባራዊ ሲደረግ በጣም በርካታ ውጤቶች መጥቷል። በሂደቱ ደግሞ አካባቢያቸውን የመጠበቅ ሀገራችንን የመጠበቅ ሂደት ላይ የዜጎች ግንዛቤም ከፍ ብሏል። ስለዚህ ክልከላዎችን ብናነሳ የዜጎች ሀገር ለመጠበቅ ልዩ ትኩረት ሰጥተው አቋም ወስዶ በቂ ግንዛቤም ስላገኙ አንዳንዱ ክልከላ በህዝብ ተሳትፎ የአጥፊውና አሸባሪውን ሀይል ማጋለጥ የምንችልበት እድል ስለፈጠርን ማንሳት ተገቢ ነው የሚል ነው። በመሰረታዊነት ኢኮኖሚያዊና ማህበራዊ ፋይዳቸው የጎላ ከመሆኑ ጋር ተያይዞ የተወሰኑ ከዚህ በፊት የከለከልናቸውን ጉዳዮች አንስተናል። የተነሱ ገደቦችን አብራርቷል። አንዱ የዜጎች እንቅስቃሴ ነው። የዜጎች እንቅስቃሴ እስከ ምሽቱ ሶስት ሰዓት ድረስ መሆን አለበት የሚል በጊዜ የተገደበ ነው የነበረው። ሁለተኛው ተነስቶ የነበረው የተሽከርካሪ እንቅስቃሴ ነው። እንግዲህ ባለ ሁለት እግርና ባለ ሶስት እግር ባጃጆች ይህን በሚመለከት ከዚህ ቀደም እስከ አስራ ሁለት ሰዓት አገልግሎት እንዲሰጡ ነው ተደርጎ የነበረው። አሽከርካሪዎችም እስከዚህ ሰዓት ድረስ ብቻ እንዲያንቀሳቀሱ ነበር አቅጣጫ የተቀመጠው። ነገር ግን ቅድም እንዳነሳሁት የዜጎች ግንዛቤ እያደገ ከመምጣቱ ጋር ተያይዞ እስከ ሁለት ሰዓት ከፍ እንድል የሁለት እግር ሞተርና የባጃጆች እስከ ሁለት ሰዓት ከፍ እንድል ተደርጓል የአካባቢያቸው ውስጥ የሚጠቀሙት ተሽከርካሪም ስለሆነ አካባቢያቸው ውስጥ እስከዛ ሰዓት ድረስ መንቀሳቀስ ተገቢ ነው የሚሆነ የሚል አቅጣጫ ተቀምጧል። ነገር ግን የመካከለኛና ሀገር አቋራጭ ተሽከርካሪዎችን በሚመለከትና የመንግስት ጠቅላላ ተሽከርካሪን በሚመለከት የጭነቶችን ጨምሮ በተመሳሳይ እንደ ሰው እንቅስቃሴ የክትትልና ቁጥጥር ስርዓቱን በማጠናከር ቅድም ባነሳናቸው ምክንያቶች የነጻ ነው እንቅስቃሴ እንዲያደርጉ ከዚህ በፊት የነበረው ገደብ ተነስቷል። አሸባሪ ካሉት ቡድን ተልእኮ ወስደው ክልሉን ለማተራመስ እንቅስቃሴ ሲያደርጉ ነበር ያሏቸውና የጠረጠሯቸውን ግለሰቦች በቁጥጥር ስር ማዋላቸውን አቶ አልማዩ ገልጿል። በተለይ የኮር ብሎ የለዩቸው ሰዎች በአንድ በኩል ከራሳቸው ማዕከል ስምሪት ይሰጣል፣ በሌላ በኩል በአካባቢ ውስጥ የኖሩ የብሄረሰቡ ተወላጅ አባላትን እና ሌሎችም ይህን ያግዛሉ ተብሎ ራሳቸው ሚሽን የመለመሏቸውን ሰዎች ስምርስ ሰጥተው ተንቀሳቅሰው ደግሞ ይህን ጥፋት ለመስራት እቅድም አዘጋጅቶ የሚንቀሳቀሱ ኃይሎችን በብቃት ካልተቆጣጠርን ከሀገሪቱ ጫፍ ጫፍ ሁከት ብጥብጥ በሂደት ውስጥ አሁን የከፈቱትን ጦርነት እንዲያግዝ የሚሰራበት ሁኔታ ስላለ፣ ይሄን ለማረም በሁሉም አካባቢዎች የልየታ ተካሂዷል። እስካሁን በሁሉም የክልላችን አካባቢዎች 163 ተጠርጣሪዎች ተይዘዋል። እነዚህ ተጠርጣሪዎች የቀጣይ በህግ ማዕቀፍ ውስጥ በአዋጁ ማዕቀፍ ውስጥ የሚታዩ ነው የሚሆኑት። በርካታ ህገወጥ የጦር መሳሪያዎች መያዛቸውን የተናገሩት አቶ ለማየው ቁጥራቸው እየበዙም መመዝገባቸውን አስረድተዋል። ከዚህ አኳያ እስካሁን 27477 የጦር መሳሪያ ተመዝግቧል። ነገር ግን እጅግ በጣም ሰፊ ቁጥር የሚቀርብ ከመሆኑ ጋር ተያይዞ ምዝገባውን በፖሊስ ተቋማት ስለሚካሄድ ቀልጣፋ ምዝገባም ከማካሄድ አኳያ የራሱ የሆነ ውስንነት ስለነበረው ተጨማሪ ጊዜም ለአንድ ሳምንት ሰተን ምዝገባው እየተካሄደ ነው ያለው። ተጠናክሮ ይቀጥላል። በአጭር ጊዜ የምናጠናቀቅ ነው የሚሆነው። ህጋዊ ክትትልና ቁጥጥር ማድረግ በማስፈለጉ ከ81 ሺህ በላይ ባለ ሁለት እግር ጎማ መመዝገባቸውን ገልጠው ለእኩይ ዓላማ ሲንቀሳቀስ ነበር ያሉትንም ገንዘብ መያዛቸውን አቶ አለማየሁ ተናግሯል። እስካሁን ወደ አራት ነጥብ አምስት ሚሊዮን የሚሆን ለጥፋት ኃይሉ ይውለ ነበረ በተለያዩ ጎጥ መንገድ ይንቀሳቀስ የነበረ ገንዘብም ተይዟል። በክልሉ መንግሥት የተጣሉ ዝርዝር ክልክላዎችና ገደቦች ይነሱ እንጂ በአስቸኳይ ጊዜ አዋጅ የተጀመረው የክትትልና የቁጥጥር ስራ ተጠናክሮ ይቀጥላል ብሏል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዴዮስ ሐዋሳም አመሰግናለሁ ዮናታን ለዘገባው። ክቡራትና ክቡራን አድማጮች የመጽሔቱ ክፍለ ጊዜ ተጠናቋል። ከዚህ መደበኛ ስርጭታችን በተጨማሪ በነገራችን ላይ በየዕለቱ ከምሽቱ ሁለት ሰዓት እስከ ሁለት ሰዓት ተኩል በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻነል ላይ ጋቢና በሚል ዝግጅት የሚቀናበር እና የሚሰራጭ ዝግጅታችንን እንድትከታተሉም እንጋብዛለን። ዌብሳይታችን አምሐሪክ ዶት ቪኦኤ ኒውስ ዶት ኮም እንደዚሁም በፌስቡክ አት ቪኦኤ አምሐሪክ በዩቲዩብ በኢንስታግራም ልታገኙን ትችላላችሁ። አሁን አዲስ አበባ ላይ ከምሽቱ ሶስት ሰዓት ከአርባ ሶስት ደቂቃ ሆኗል። ወደ ተከታዩ ክፍለ ጊዜ እንሸጋገራለን። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ ነች። ቴክኒሻኑ ፓትሪክ ዲያ ነው። ለዛሬ የዌብና ማኅበራዊ መገናኛ ፕሮዲውሰር እንዲሁም የምሽቱ ስርጭት ዋና አዘጋጅ ጽዮን ግርማ ነች። የዜናና ከዜናና ከዜና ትንታኔው ስርጭት ክፍለ ጊዜ በዚሁ ተሰናበትን። ወደ ሁለተኛው አጋማሽ ዘገባዎች እናልፋለን ጤና የምሽቱ የጤና ፕሮግራም የሚያተኩረው በመፈናቀል ችግሮችና በአእምሮ ጤና ሁከት ላይ ይሆናል። ከአእምሮ ጋር የተያያዙ የጤና ሁከቶች በእንዲህ አይነት ሁኔታ ውስጥ ያሉ ሰዎች ላይ አዘውትሮ እንደሚስተዋል ባለሙያዎች ይናገራሉ። የጤና ፕሮግራም አዘጋጅና አቅራቢ አሉላ ከበደ ዩናይትድ ስቴትስ ውስጥ በሚገኘው ባሮ የአንጎልና የነርቭ ሕክምናና የምርምር ተቋም የአእምሮና የነርቭ ሐኪም እንዲሁም ተመራማሪ የሆኑትን ፕሮፌሰር ዮናስ እንዳለ ገዳን ጋብዟል። ወደ ዝግጅቱ እንለፍ። ፕሮፌሰር ዮናስ፣ በዛሬው ዝግጅታችን በግጭት ሳቢያ ሰዎች እጅግ በከፍተኛ ቁጥር ከቀያቸው በኃይል ለመፈናቀል የሚገደዱበት ለሞትና ለስቃይ ለእንግልት የሚዳረጉበትን እድሜ ልክ ያፈሩትን አንጡረ ሀብታቸውን ትተው ለመሰደድ የሚገደዱባቸው ሁኔታዎች ሊያስከትሏቸው የሚችሉትን የአእምሮ ጤና ሁከቶች ለመገምገም ብንችል እንደሚረዱት በብዙ መቶ ሺዎች ናቸውና እንዲህ ባለ ሁኔታ ውስጥ ከተለያዩ የኢትዮጵያ አካባቢዎች በነ ግጭቶ ሳቢያ እየተፈናቀሉ ያሉት ለመሆኑ ምንድን ናቸው? እንዲህ ባለ ሁኔታ ውስጥ በስፋት የሚታዩት ሊፈጠሩ የሚችሉ የአእምሮ ጤና ሁከቶች? እሺ፣ አመሰግናለሁ። ይሄ ህዝባችን ከጦርነቱ ጋር የተያዘ እየደረሰበት ያለው ሁኔታ ከመጠን ያለፈ አደገኛ ሁኔታ አንድ ግለሰብ ሲያጋጥመው ግለሰቡ ላይ ምን አይነት የስነ አእምሮ ተጽዕኖ ያመጣል የሚለው እንግዲህ ብዙ ሰዎች ከዚ ፊት ያጠኑት ነው። በተለይ በተለይ ከቪየትናም ጦርነት ጋር ተያይዞ ከሁለተኛው ዓለም ጦርነት በኋላም እንደገና ደግሞ በአይሁዶች ላይ በደረሰው አስቃቂ ስቆቃ ተከትሎ ብዙ ከትሮማ ጋር ተያያዘ ብዙ ጥናቶች የተዘረጉ አሉ እና ይህንን ትሮማ ህዝቡ ላይ የሚያስከትለው ውጤት ምን አይነት ይሆናል የሚለው አንደኛው እንግዲህ ይሄ በእንግሊዝኛ አኪዩት ስትረስ ዲስኦርደር ወይም ፖስት ትራውማቲክ ዲስኦርደር ማለትም ከፍተኛ የሆነ ከመጠን ያለፍለት ያልተጠበቀ፣ ዛሬ ሀብትና ንብረት የነበረ ሰው ነገ ቤቱ ላይ ሞርታር ተተኩሶ ቤተሰቡም ሲሞት ንብረቱም ሲጠፋ፣ ይሄ እንዲህ አይነት ቅጽበታዊ ለውጥ እና ትራውማ ማንኛውም ግለሰብ ላይ ትልቅ የመንፈስ ተጽዕኖ ያደርግበታል። ነገር ግን የመጠኑና ጥልቀቱ ደግሞ የሚወሰነው የሰውየው ሁኔታ ነው። ከፍተኛ ፈተና፣ ችግር፣ ሰቆቃ በተጨማሪ ግለሰቡ ደግሞ ሄልፕለስ ሪያክሽን ማለትም እኔ ምንም ላረግ አልችልም ይሄን ሁኔታ በመለከት የሚል ከሆነ የባሰ ነው፣ በስነ አእምሮ ላይ ያለው ጥምነት ችግር። ነገር ግን አክሽን የሚወስዱ እርምጃ የሚወስዱ ሰዎች ለምሳሌ እንዲህ አይነት ፈተና ሲመጣ ሕብረተሰቡ ተባብሮ ተንቀሳቅሶ አንዱ አንዱን እየረዳ እርምጃ የሚወስድ ይሄ ቀየን ቤቴ ላይ በሰላም እየኖር ምን ቢሆን ነው እዚህ ላይ ላይ የሚመጣው ብሎ ተነስተው እንደዚህ እርምጃ የሚወስድ ከሆነ የሚደርሰውን ሰቆቃ ይቀንሰዋል። እና ይሄ ነው ሁለት ነገር ነው። በዚህ በዲ ኤስ ኤም ፎር በአሜሪካን ሳይካትሪ አንድ ሰው ላይ ትራውማ ማለትም ከፍተኛ ሰቆቃ ሰውየው ላይ ችግር የሚያመጣው ትራውማ ፕላስ ሄልፕለስ ሪስፖንስ ዘ ትራውማ ማለትም ለደረሰበትን ፈተና ምንም ላድረግ አልችልም፣ በቃ አለቀልም፣ ገሀነም ሆኗል ኑሮዬ፣ ከዚህ በኋላ አለቀ ደቀቀ የሚል አይነት አስተሳሰብ ካለው ይሄ ፖስት ትራውማቲክ ችግሩ ይብሳል ትሮማ ሰቆቃ ወንዶን ላይ የሚያደርሰው ሰቆቃ ይብሳል። ነው እና ግን ሐዘን ማልቀስ፣ መጨነቅ በሁሉም ላይ በተወሰነ ደረጃ ይደርሳል። መናገ መናደድ በተለያየ መጠን ሁሉም ላይ ይደርሳል። ነገር ግን ከመጠን በላይ አያቶ ግለሰቡን እግር ተወርች ተብትቦ ከጥቅም ውጭ የሚያደርገው ይሄ ሄልፕለስ ሪአክሽን ም አብሮ ሲኖር መልካም ፕሮፌሰር ዮናስ፣ በሰሜን ኢትዮጵያ የደረሰውን ግጭቱ ስላላቆመ እየተካሄደ ያለውን ሁኔታ ገፋ አድርገን ብንመለከት አንዳንዶች ከአንድ ጊዜ በላይ የመፈናቀል ክፉ እጣ ገጥሟቸዋል። ከቀያቸው ተፈናቅለው ከሄዱበት ቦታ እንደገና በሌላ ተመሳሳይ ሁኔታ ወደ ሶስተኛ ቦታ ወደ አራተኛ ቦታ የሚፈናቀሉበት አጋጣሚ እየተዘገበ ነው። እንዲህ ያለውስ ተደጋጋሚ ሁኔታ አንደኛው ሲደገም ይመጣብኛል ደግሞ ይደርስብኛል። ትላንት ያለፍኩት ምንም እንኳን የተደላደለ ሕይወትም ባይኖራቸው ከአጣዳፊ አደጋ ድኝ ያለው ብሎ ተስፋ ያደረጉበት ሁኔታ የበለጠ ስጋት ውስጥ የገባ ሲመስላቸው የሚፈጠረው የአእምሮ ጤና ህውከት ምን አይነት ገጽታ ይኖረው ይሆን? በሳይንሱ ዓለም ጥሉ አለሁ በሰላም ይኖር የነበረ ሰው ተፈናቅለው ይሄ ሪትሮማታይዝ መሆኑ ተጽዕኖ ማምጣቱ አይቀር። በእርግጥ ግለሰቡ ላይ ያለውን ተጽዕኖ ጨምረዋል። በሌላው አንጻር ግን በፈረንጅ የተሳይ ብለ ደግሞ ማርከሻው ደግሞ ህብረተሰቡ የሚተባበር ከሆነ አይዞ አይዞሽ ሰፖርት ሲስተም ለው አንዱ አንዱን የሚተባበር ከሆነ ይሄ ሃይማኖት ጋር በተያያዙ ያለው ተስፋ የማድረግ እና ያልፋል ብሩህ ቀን ይመጣል ብሎ ማለት ሌላው ደግሞ ኪንሺፕ በሩቁም ያሉ ሰዎች የሚያደርጉት ትብብር አሁን እንደዚህ እንግዲህ ምን ያክል ህዝቡ ለተፈናቀሉ ሰዎች ውጭ ሀገርም በየቦታው ህዝቡ የሚጮኸው ምን የሚለው ሄሴንሽፕ የድጋፍና ትብብሩ በፈረንግ ኤፌክት አለው። ትንሽ እንደ ማርከሻ ይሆናል ማለት ነው። የተንቀለቀለ የሚመጣውን የትራውማ እሳት ውሃ ሊቸልስበት ይችላል። በአሁኑ ጊዜ ስናምረው ሐኪሞች ወይም ነርሶች በቅየሉም ኢትዮጵያ ስለዚህ ያለን ባህላዊውን ነገር ማጠናከር ነው። የሃይማኖት መሪዎች፣ የህብረተሰቡ መሪዎች አይዞህ አይዞአችሁ የሚባባሉ ትልቅ ለስነ አእምሮም ጤንነት ጥቅም አለው። አንድ አሁን ሁለት ሰዎች በቲቪ ሲናገሩ አይቻለው። አንደኛው ስራውን ትቶ ከአዲስ አበባ የገጠር ከተማ ውስጥ ወደ ወደ ደሴ አካባቢ ሄደው ከህዝቡ ጋር ነበር። እንዲህ አይነት ነገር ትልቅ ባፈሪንግ ኢፌክት ማለትም ሰፖርት ሲስተም ይሰጠዋል ማለት ነው። ይህ እንግዲህ በሁለቱ በትግራይ ውስጥ የሚደርሰው ፈተና እና ሰቆቃ እንደዚሁ ተመሳሳይ ተጽዕኖ ነው የሚኖረው ህዝቡ ላይ እና ከባድ ፈተና ውስጥ ነው ያለ ነው። ግን በመጠኑም ቢሆን የእኛ ህዝብ እንደ ፈረንጅ ሀገር ግለሰበው አይደለም። ማህበራዊ አኗኗር ዘመድ አዝማዱ ይጠያየቃል። እዚህ እንደምታውቀው ህዝ መነሸታ እያለው አንድ ቤት ውስጥ የሰባ አምስት ዓመት ሰው ሚስቱ ሞታበት ለብቻው የሚኖር በክረምት ውስጥ በረዶ መንገዱ ተዘግቶ ምግቡን ለሁለት ሶስት ወር ዘርቶ ለብቻው ተነጥሎ ሰው ሳይ ሁለት ሶስት ወር ይቆይና ከዛ ከባድ ድብርት በሽታ ይዟቸው ይመጣል። አሁን እንደዚህ ደግነቱ በእኛ ባህል ያህል ነገር የለም። በተለይ አዛውንቶችን የመጠየቅ መንከባከብ፣ ማክበር ያ ባህል የሰፖርት ሲስተሙ ይጠቅመናል በዚህ ጊዜ ምግምቶ እና ምናልባትም የጤና ባለሙያዎች ይሄንን ባህላዊ ሴታችን በሚገባ ማንቀሳቀስ ይገባም ይሆናል ብዬ እገምታለሁ። መልካም ፕሮፌሰር ዮናስ ጀመራ አድርገውታል። ለውጥ ለማምጣት የሚረዱ የሚመከሩ መንገዶችን ከህክምናው ባሻገር በቤተሰብ ውስጥና በማህበረሰቡ ደረጃ የሚደረጉ ሊወሰዱ የሚገቡ እርምጃዎችን ጨምሮ ከሌሎች የሙያ አጋሮቹ ጋር በእንዲህ ያለ መፈናቀል ሁኔታ ውስጥ የሚከሰቱ ሌሎች በሽታዎችን ጨምሮ በምንመለከትበት ይበልጡንም መፍትሄ ላይ ያተኮረ ውይይት ላይ መልሰን እንደምናገኘው ተስፋ አድርጋለሁ። ለአሁኑ አመሰግናለሁ። እግዜር ይስጥልኝ። በየትም ስፍራ ያላችሁ የጦር ተጎጂዎችና ተጋላጮች የመከራ ጊዜ ያልፋል። ብርታት፣ ጽናት፣ መጽናናት ይሁንላችሁ። ዶክተር ዮናስ እንዳለ ገዳንና ባልደረባዬን አሉላን አመሰግናለሁ። የተከታታይ ዝግጅት ክፍል ነው የሰማችሁት። ቀደም ሲል ይቀጥላል። ቅንብሩ ወደ ተከታዩ ዝግጅት እንለፍ። ስፖርት በሊዝበን የግማሽ ማራቶን ውድድር ኢትዮጵያዊቷ ጸሐይ ገመቹ ስታሸንፍ በወንዶች ደግሞ ኡጋንዳዊው ኪፕሊሞ ክብረ ወሰን አሻሽሏል። በፖርቹጋል ሊዝበን ትናንት በተካሄደ የዓለም ግማሽ ማራቶን የጎዳና ላይ ውድድር ኡጋንዳዊው ጃኮብ ኪፕሊሞ የዓለም ክብረ ወሰንን በመስበር ጭምር አሸንፏል። ውድድሩን 57 ደቂቃ ከ31 ሰከንድ በሆነ ሰዓት ያጠናቀቀው አትሌቱ ከዚህ ቀደም በኬንያዊው ኪቢዮት ካንዴ ቫሌንሽያ ላይ 57 ደቂቃ ከ32 ሰከንድ የተያዘውን የርቀቱን ክብረ ወሰን በአንድ ሰከንድ ሴኮንድ ነው ያሻሻለው። አትሌት ኪፕሊሞ ከገባበት ሰዓት ከ2 ደቂቃ በላይ ዘግይቶ ውድድሩን 59 ደቂቃ ከ39 ሰከንድ ያጠናቀቀው ኢትዮጵያዊው ኢሳ ሁሴዲን ሦስተኛ የወጣውን ሌላኛውን የሀገሩን ልጅ ገርባ በያታን አስከትሎ ሁለተኛ ደረጃን ይዟል በተቀራራቢ ሰዓት ተከታትለው በገቡበት በሴቶች ምድብ ደግሞ ኢትዮጵያዊቷ ፀሐይ ገመቹ ግማሽ ማራቶኑን አንድ ሰዓት ከ ስድስት ደቂቃ ከ ስድስት ሰከንድ በማጠናቀቅ አሸንፋለችና ሶስተኛ የወጡት ደግሞ ኬንያውያን አትሌቶች ናቸው። ማንቸስተር ዩናይትድ አሰልጣኙን ኦሌ ጉናር ሶልሻይርን አሰናብቷል። ክለቡ ከትናንት በስቲያ ከዋትፎርድ ጋር ያደረገውን የፕሪምየር ሊግ ጨዋታ አራት ለአንድ በሆነ ውጤት መሸነፉን ተከትሎ ነው ሶል ሶልሻይር ከኃላፊነቱ የተነሳው። ዩናይትድ በሶልሻይር እየተመራ ካደረጋቸው ያለፉት ሰባት የሊግ ጨዋታዎች ማሸነፍ የቻለው አንዱን ብቻ ሲሆን በአምስቱ ሽንፈትን አስተናግዷል። ክለቡ በፕሪምየር ሊጉ የውድድር አመት እስካሁን ካደረጋቸው 12 ጨዋታዎች 17 ነጥብ በመሰብሰብ ከመሪው ቼልሲ በአስራ ሁለት ነጥብ ርቆ ስምንተኛ ደረጃ ላይ ይገኛል። የማንቸስተር ዩናይትድ እግር ኳስ ክለብ በይፋዊ ድረገጹ ባወጣው መግለጫ እስከ ውድድር ዓመቱ መጨረሻ ክለቡን የሚመራ ጊዜያዊ አሰልጣኝ እስኪሾም ድረስ ማይክል ካሪክ ቀጣይ ጨዋታዎችን እንደሚመራ አስታውቋል። ዩናይትድን ለሶስት ዓመታት የመራው ሶልሻየር መሰናበቱን ተከትሎ አሁን ላይ የፈረንሳዩን ፔስጂን በማሰልጠን ላይ የሚገኘው የቀድሞው የቶተና መሰልጣኝ ሞሪሲዮ ፖቼቲኖ ክለቡን በቋሚነት ለመምራት በክለቡ አመራሮች ቁጥር አንድ ተፈላጊ ሲሆን፣ የአያክስ አምስተርዳሙ ኤሪክ ቴን ሃግ ደግሞ በሁለተኛ ደረጃ ተመራጭ እንደሆነ የስፖርት መገናኛ ብዙሀን በመዘገብ ላይ ናቸው። ዚነዲን ዚዳንም በሶልሻየር ምትክ ከሚፈለጉት አሰልጣኞች አንዱ ቢሆንም ፈረንሳዊው አሰልጣኝ ግን አሁን ላይ ወደ ኦልትራፎር ሪኮርድ የማቅናት ፍላጎት እንደሌለው እየተነገረ ነው። የፊፋው ፕሬዚዳንት ጂያን ኢንፋንቲኖ ለ2022 የዓለም ዋንጫ የኳታርን ዝግጅት አደነቁ። ከአንድ አመት በኋላ የሚካሄደውን የዓለም ዋንጫ የምታስተናግደው ኳታር ለውድድሩ ከምታዘጋጃቸው ስምንት ስታዲየሞች ስድስቱን ሙሉ በሙሉ ማጠናቀቋን አስታውቃለች። የፊፋ ፕሬዝደንት ጂያን ኢንፋንቲኖ ከብራዚሉ ፕሬዝደንት ጃይር ቦልሶናሮ ጋር በተገናኙበት የዶሃ ሎዛይል ስታዲየም ጉብኝት ወቅት ለ2022 የዓለም ዋንጫ ሀገሪቱ የምታደርገውን ዝግጅት አወድሰዋል። ስታዲየሙን የጎበኙት የፊፋው ፕሬዝደንት ይህ የዓለም ዋንጫ ስለ አረቡ ዓለም ማንነት ለማወቅ የዓለምን አይን እንደሚከፍት እርግጠኛ ነኝ ብለዋል። ስለ ኳታር ብቻ ሳይሆን ስለ አጠቃላይ የአረቡ ዓለም፣ ስለ መላው መካከለኛው ምስራቅ ለማወቅ እንዲሁም ዓለም በሙሉ እርስ በርስ በደንብ እንዲተዋወቅ ልዩ እድል የሚፈጥር ነው ሲሉ ለዝግጅቱ ያላቸውን አድናቆት ገልጸዋል። ይሁን እንጂ ኳታር ውድድሩን ለማሰናዳት የስታዲየም ግንባታ ከጀመረችበት ጊዜ አንስቶ በሰራተኞች ላይ ከፍተኛ የሰብአዊ መብት ጥሰቶችን እየፈጸመች ስለመሆኗ በተደጋጋሚ ተዘግቧል። በስታዲየም ግንባታዎች ላይ የሚሰሩ በ በርካታ ሰዎች ለሞት እንደተዳረጉም መረጃዎች ይጠቁማሉ። ይህን በመቃወም ሀገራት ራሳቸውን ከቀጣዩ ዓለም ዋንጫ እንዲያገሉ የተለያዩ ዘመቻዎች ሲደረጉ መቆየታቸውም ይታወሳል። ይህን ጉዳይ በማስመልከት አስተያየት የሰጡት የፊፋው ፕሬዝደንት ከሰብአዊ መብት ጋር በተያያዘ መሻሻሎች መኖራቸውን ተናግረዋል። እዚህ የማየው ዓለምንና እያንዳንዱን ደጋፊ ለመቀበል በዝግጅት ላይ ያለች ሀገር መሆኗን ነው ያሉት ኢንፋንቲኖ፣ ነገር ግን ማሻሻያ የሚፈልጉ ጉዳዮችን በመመልከት በተለያዩ መስኮች በተለይም ከሰብአዊ መብቶችና ከሰራተኞች ደህንነት ጋር ጋር በተያያዘ በአዘጋጇ ሀገር ተጨባጭ እርምጃዎች እየተወሰዱ ነው ብለዋል። በመጨረሻም ቻይና ከሊቱዌኒያ ጋር ያላትን ዲፕሎማሲያዊ ግንኙነት ማሳነሷን ተከትሎ ሀገራቸው በቤጂንግ 2022 እንዳትሳተፍ የሊቱዌኒያ ፖለቲከኞች ጥያቄ አቀረቡ። የሊቱዌኒያ ጥምር መንግስት አካል የሆኑ ፖለቲከኞች ቻይና ከሀገሪቱ ጋር ያላትን ዲፕሎማሲያዊ ግንኙነት ማሳነሷን በመቃወም በሚቀጥለው አመት በቤጂንግ በሚካሄደው የክረምት ኦሎምፒክ ጨዋታዎች ላይ ሀገራቸው እንዳትሳተፍ ለመንግስት ለብሔራዊ ኦሎምፒክ ኮሚቴና ለአትሌቶች ጥሪ አቅርበዋል በዋል። ታይዋን በባልቲክ ቀጣና በምትገኘው አውሮፓዊት ሀገር ሊትዌኒያ ዋና ከተማ ቪልኔስ ኤምባሲ በመክፈቷ የቻይና መንግስት በሀገሪቱ ላይ ከፍተኛ ቅሬታ አሳይቷል። ባለፈው ሳምንት የተከፈተው ኤምባሲው ህጋዊ ሽፋን ባያገኝም ወደ ስራ ግን ገብቷል። በዚህም የግዛቴ አካል ነች ለምትላት ታይዋን ሊትዌኒያ የነጻ ሀገርነት እውቅና እንደሰጠቻት በመቁጠር ቻይና ቁጣዋን ገልጻለች። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ዣኦ ሊጂያን ትናንት የሰጡት መግለጫ ሊቱዌኒያ የዘራችውን ታጭዳለች ያሉ ሲሆን ሀገሪቱ የተሳሳተ ውሳኔዋን በአስቸኳይ እንድታስተካከል ሲሉም ጠይቀዋል። በቻይና እርምጃ ማዘኗን የገለጸችው ሊቱዌኒያ በበኩሏ ከታይዋን ጋር ያላትን ትብብር የማስፋት መብት እንዳላት ገልጻለች። ሁለቱ ሀገራት ቅራኔ ውስጥ በሚገኙበት በዚህ ወቅት ታዲያ 17 የሊትዌኒያ ፓርላማ አባላት ናቸው ሀገሪቱ በቤጂንጉ የ2022 የክረምት ኦሎምፒክ እንዳትሳተፍ በግልጽ በጻፉት ደብዳቤ ጥያቄ ያቀረቡት። ጥያቄያቸው ተቀባይነት የሚያገኝ ከሆነ ሊትዌኒያ በክረምት የኦሎምፒክ ጨዋታዎች መሳተፍ ከጀመረችበት እንደ አውሮፓውያኑ ከ1992 ወዲህ ለመጀመሪያ ጊዜ በውድድሩ አትሳተፍም። ከሳምንቱ ስፖርታዊ መረጃዎች ለዛሬ የመረጥንላችሁ እነዚሁ ናቸው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ አመሰግናለሁ። ኬኔዲ ለስፖርት ዘገባው ዘይነብ፣ አብዱራህማን በድምፅና በምስል ቅንብር አብራን ቆይታለች። አጠራጠር ያሉ አንዳንድ መረጃዎችን ላካፍላችሁ። ሰላሳ አምስተኛው የዩናይትድ ስቴትስ ፕሬዚደንት ጆን ኤፍ ኬኔዲ የተገደሉት ልክ የዛሬ 58 ዓመት በዛሬዋ ዕለት ነበረ። ቴክሳስ ውስጥ ነው በነፍሰ ገዳይ ጥይት በግልጽ መኪና እየተጓዙ እያሉ የተገደሉት። የዛሬ 16 ዓመት በጀርመን የመጀመሪያዋ ሴት ቻንስለር አንጌላ መርከል ስልጣን ያዙ። ቻርልስ ደጎል በሕይወት ቢኖሩ ኖሮ ዛሬ 131 ዓመታቸውን ይደፍኑ ነበረ። የፈረንሳይ ፕሬዚደንት ነበሩ። የኢትዮጵያ ብሔራዊ ባንክ የአንድ ዶላር ምንዛሬ 47 ብር ከ67 ሳንቲም መሆኑን አሳውቋል። ይሄ የመግዣ ዋጋ ነው። የመሸጫ ዋጋው 48 ዶላር ከ62 ሳንቲም ነው። ሌሎችም በርከት ያሉ መረጃዎች ነበሩን፣ ነገር ግን ሰዓታችን ወደ መጠናቀቁ እየተቃረበ ነው። የተከበራችሁ አድማጮች ዝግጅቶቻችን ተጠናቀዋል። ፕሮዲውሰሯ ብርሃን ኃይሉ በምሽቱ ፕሮግራም ዋና አዘጋጅ ጽዮን ግርማና በሁሉም ስፍራም ባሉ መላ ባልደረቦቻችን ስም በዚሁ ሰናበታችኋለሁኝ። ሳስተናግዳችሁ የቆየሁት ሰሎሞን አባተ ነኝ። ሰላም ጤና ይስጥልኝ።